ወደ ቀደመው ነገር እንመለስ። የአገር ጉዳይ ያቆምንበትን እናስታውስና የዛሬውን እንቋጫለን። አንተ ጥያቄ የነበረ በመጨረሻ ያነሳ ነው። አዲሱ ሶስታችሁም፣ ሰፋ ያለ እንደው መደላድል ነው ያደረጋችሁልን። አገሪቱ አሁን ያለችበትን ሁኔታ እና አደጋ ተብሎ ደግሞ ስጋት የሚደቅን ነገርም ዶክተር ብርሃኑ ፈንጠቅ አድርገዋል። እነዚህ ሁሉ ታዲያ የለውጥ ጥሪ የሚያስተጋቡ ናቸው። ሌላው ቀርቶ በኢህአደግ ወይም ውስጥ ያሉ አባላትም የሰዎች መለዋወጥ የጉልቻ መቃየር ያህል ነው እስከ ማለት የደረሱ አሉ። በእናንተ አስተያየት ወደ ምን አይነት ለውጥ ለውጥ አሁን አፍጥጦ መጥቷል ነው የሚባለው? እሺ ትክክል ነው። እንግዲህ ችግሩን መዘርዘር ብቻ ሳይሆን መፍትሄ ውስጥ ምን መሆን አለበት የሚለው ጥያቄ ነው። ዋናው ነገር ለትግላችንም፣ ለህዝቡም አቅጣጫ የመስጠት ሁኔታ ሊሆን የሚችለው ቅድም እንዳልነው ያው መሰረታዊ ጥያቄዎች ናቸው በህዝቡ የተነሱት፣ ሁላችንም የገለጽ ነው እሱ ነው። ምናልባት ከዶክተር ብርሃኑ ትንሽ ለየት የምለው አሁን በቅርቡ ተመሳሳይ የሆኑ መርሆዎችን፣ የኢትዮጵያ አንድነት፣ በጋራ እንታገል የሚሉ ነገሮች እየተነሱ መምጣታቸውን እናያለን። ግን ምን ያህል መሰረት አላቸው፣ ምን ያህል ጥንካሬ አላቸው የሚለው ላይ ትንሽ በእኔ በኩል ብዙ ምንትን አይደለሁም። ተስፋ ሰጪ ነው። የስ ተስፋ የሚሰጥ ነገር ነው። ምንድን ነው ትግሉ አንድ ወጥ ነው ብሎ እንትን ለማስቀመጥ ያስቸግራል በዛም በዛም በየአካባቢ ተነስቷል። ይህንን ሊያስተባብር የሚችል የጋራ ኃይል እና አመራር ገና በደንብ ተጠናክሮ አልመጣም። አገር ቤት ያሉት ድርጅቶችም ቢሆን ያለው ስርዓት አዳክሟቸው ማንቀሳቀስም እድል ስላልሰጣቸው ይህን ለመምራት የሚያስችል ሁኔታ ለመፍጠር አልቻሉ። በውጭ ያለነውም የዛን ያህል ተዘጋጅተን መጥተን ተደራጅተን መጥተን ይህንን ለመምራት የቻልንበት ሁኔታ የለም። እና እኛ በተለይ የሸንጎ አቋም ምንድን ነው? ህዝባዊ አመፅ ይህንን ስርዓት ሊቀይረው ይችላል፣ ሰላማዊ ትግል ይዘን እንታገላለን የሚል እምነት ነው ያለን። ያው ከሀገር ቤት ካሉትም ጋር በዚህ መንፈስ እንተባበራለን እና ምንድን ነው አሁን ሰው መቀያየር አይደለም እንዳላችሁት፣ እነዚህን ጥያቄዎች ለመመለስ የሚችል አመለካከትና ፖሊሲ መጥቷል ወይ የሚለው ነው ጥያቄው መሆን ያለበት እና ህወሓት ይሁን ኢህአዴግ መመለስ ያለባቸው ኢሚዲየት ሊያደርጉት የሚችሉት ነገር አለ። መጀመሪያ ህዝቡን ለማረጋጋት እምነት ለመፍጠር ለመረዳዳት የሚያስችሉ ሁኔታዎች ኢሚዲየት ምንም ዋጋ የማያስከፍላቸው ለምሳሌ ፖለቲካ እስረኞችን መፍታት ያለ ምንም ምክንያት የታሰሩትን ሀሳባችሁን ገለጻችሁ ተብሎ ለሀያ ሀያ አንድ ዓመት የታሰሩትን ጋዜጠኞችን መፍታት ኢሚዲየት ምንም እንትን ያህል የለውጥ ምልክት እያሳዩ መሆናቸውን የሚያሳይ ከሆነ ሪሊ ማለት ነው። ሌላ የተቃዋሚ ድርጅቶችን ለድርድር ለንግግር በር መክፈት፣ ዲሞክራቲክ እንቅስቃሴዎችን የሚያግዱትን የሽብርተኞች ህግ፣ የሰብአዊ መብቶች ሲቪክ ኦርጋናይዜሽኖችን እንዳይደራጅ የሚከለክለውን ህግ በአንድ ጊዜ መጣል ይቻላል። ለለውጥ የተነሱ ከሆነ ማለት ነው እና ኢሚዲየትሊ ሊያሳዩት የሚችሉት ነገር ስላለ፣ እኛም እንድናምናቸው፣ ለውጥ ይመጣል የሚል ነገር ካለ እነዚህን ማድረግ ይኖርባቸዋል። የተቀረው በፕሮሰስ መፈታት ያለባቸው ነገሮች አሉ። ፍትህ እንዲስተካከል ማድረግ፣ ኦርጋናይዜሽናል ስትራክቸሮችን ማስተካከል፣ አሰራሩንም ማስተካከል ያስፈልጋል። ከዚህ ጋር ኦፕን ሀርት ሆነው ሪል ለውጥ ለማምጣት የሰላምና እርቅም እርምጃዎች አስፈላጊ መሆናቸውን እኛ በነሱ ብቻ ሳይሆን በተቃዋሚዎቹም እንደዛ አይነት ምልክት ከታየ ለዛ ዝግጁ የሆነን መቅረብም የሚያስፈልግ ይመስለኛል እና በዚህ አካባቢ እንግዲህ ከተቃዋሚውም በኩል መደረግ ያለበት ነገር አለ። ስርዓቱም መጀመሪያ መውሰድ ያለበት ኢኒሽቲቦች አሉ እና እኔ የምለው እነዚህ እነዚህን ማስተካከል አለበት። ከዚያ በኋላ እንግዲህ በድርድር የሚመጡ ነገሮች አሉ። የምርጫ ቦርድ ራሱ መስተካከልና መቀየር ያለበት ሁኔታ አለ። ስርዓት መቀየር የሚኖርበት ሁኔታ አለ። እና ብዙ ነገሮች ወደዛ ዲስከሽን ተቃዋሚዎቹ ጋር ሆኖ በጋራ አብሮ ሊያየው የሚችል ሁኔታ ሊፈጠር ይችላል። እና ይችን ሀገር ትልቅ አደጋ ሳይመጣ በሰላም ለማሸጋገር የሚቻልበት ሁኔታ ሊፈጠር ይችላል የሚል እምነት አለን። መልካም አድማጮችን ልጋብዛ። በዚህ ሰዓት ይህን ፕሮግራም የምትከታተሉ አድማጮቻችን በያላችሁ ወንድምና እህት ጓደኞች፣ ክርክርንም ሊጨምር ይችላል ይበጃል የምትሏቸውን ሀሳቦች ውይይቱን ከሚያቀርቡት ከሚፈነጥቋቸው ጋር አዳምራችሁ እንድትነጋገሩ አስተያየቶቻችሁን እንድታደርሱን እንፈልጋለን። ወደ አቶ የሸዋስ ልሻገር። በቀጣዩ ጥያቄ ምን አይነት ለውጥ የሚለው ጎላ ብሎ ይታይ አቶ ግደይ። አሁኑኑ መደረግ ያለባቸው ካሏቸው ለውጦች ዘለቄታ ያላቸው እስከሚመስሉ በቅንነት ሰላምና እርቅ ወደሚመጣበት አቅጣጫ መሄድ አገር ወደ ትርምስና ወደ ከፋ አደጋ እንዳትገባ ለሚደረገው ሂደት ወሳኝ ናቸው ብለዋል። በርከት ያሉ ዝርዝሮችን አንስተዋል። አዛም ደውም ተቃዋሚ ቡድኖችን መጥራት የሚልም ጨምረዋል። አቶ ይሸዋስ ከዚህ ይንጠቁና ተቃዋሚዎች፣ በአገር ውስጥ ካላችሁት የተወሰናችሁ የምትሳተፉበት ውጤቱ በእርግጥ ምን እንደሆነም ባናውቅ ለወራት ከገዢው ፓርቲ ጋር ድርድር ስታደርጉ ቆይታችኋልና እሱ በእርግጥ ሁ የሚፈለገው መሰረታዊ ለውጥ የሚያመራ አቅጣጫ ነው ወይስ እንደው የተወሰኑ ነገሮችን ብቻ ለማድረግ እየተሞከረ ያለ ነው? አቶ ግደይ እንዳሉት ደግሞ ያ ተቃዋሚዎች ስብስብ ከውጭ ያሉትንም በትጥቅ ትግል የተሰማሩትን ሌሎችን ድርጅቶች ጨምሮ የሚያቅፍ ለውጥ በመፈለጋቸው እነሱን ማካተት የሚችሉ መንገድ አለ። ምን አይነት ለውጥ የሚለውን ከዚህ ጋር አያይዘው አቶ ሸዋስ ከርሶ ልጀምር። በጣም አመሰግናለሁ። ምን አይነት ለውጥ የሚለውን መጀመሪያ ግልጽ ማድረግ ለምንሄድበትም ጥሩ መስመር የሚሰጠን ይመስለኛል። በእኛ እምነት ለውጥ ኢህአዴግንም ከተሻገረ ከኢህአዴግን በፊት ከነበረ አመጣት ጀምሮ ከአገዛዝ ወደ ህዝባዊ መንግስት የምለወት የመሸጋገር ነው። ከዚህ በፊት በነገስታትም በደርግም ከዛም በኋላ እስከ አሁን እስከ ህዋት ኢህአዴግ ድረስ ያለው በጠበንጃ ነው የመጣው። ስለዚህ ከዚህ በኋላ ከክላሽ ወደ ካርድ እንቀይረው የስርዓት መለወጫ መንገዳችንን የሚል ነው የኛ። ስለዚህ ንግግር ይባል ድርድር፣ ማንኛውም ነገር ወደዚህ የሚያመጣን መሆን አለም። የህዝቡ መነሻ እሱ ነው። በሁለት ሺ ሰባት ዓመተ ምህረት መቶ በመቶ አሸንፍ ያለው ሲል ነው ይሄ ስርዓት እንዳለው በምርጫ የመቀየር እድሉ ዜሮ ነው በሚል የራሱን መቶ ሲያደርገው ማለት ነው። ከዛ በኋላ በስድስት ወር ውስጥ በኦሮሚያ ውስጥ፣ በአማራ ክልል ደግሞ በአንድ አመት ማለት ባልሞላ ጊዜ ውስጥ እኔ የመረጥኩህ አይደለህም፣ መንግስቴ አይደለህም በሚል የመተማመኛ ድምፅ እንደነፈገው አይተናል። ስለዚህ ያንን ነው መለወጥ የምንፈልገው። እነዛ አቶ ግደይ የጠቀሷቸው የፍትህ እጦት፣ የኑሮ ውድነት፣ ሙስና እብን እስረኞች እራሳቸው እስረኞች እኮ ቢፈቱ ዓላማቸው ካልተፈታ እኮ ዋጋ የለው። እነዚህ ሁሉ በህዝብ ያልተመረጠ መንግስት፣ በራሱ በጉልበት የተቀመጠ አገዛዝ በመኖሩ ምክንያት የመጡ ናቸው። ስለዚህ በእኛ እምነት አንድ ጊዜ እነዚህን ሁሉ የአመታት ችግሮች መፍታት የሚቻል አይመስለኝም። ምክንያቱም ልክ ህዝባዊ መንግስት፣ ህዝብ የመረጠው መንግስት በተቋቋመ ጊዜ ችግሮቹን ደረጃ በደረጃ የባህልም የምንም ያለባቸውን ችግሮች ደረጃ በደረጃ ይፈታል። ህዝብ የማያምነው ህዝብ ያልተቀበለው አገዛዝ ግን የትኛውንም ችግር ፈትቶ አያውቅም፣ አይፈታም። ስለዚህ እኛ ለውጥ ስንል ከአገዛዝ ወደ ህዝባዊ መንግስት ነው የምንለወጠው። ከዚሁ ጋር በተያያዘ አቶ ግደይ እንዳሉት ይህንን ልንሻገር የምንችልበት ንግግር ድርድር በጣም አስፈላጊ ነው። ግን ብዙ ጊዜ ድርድር፣ እርቅ እንደዚህ የሚባሉ ነገሮች በአንድ ወገን ፍላጎት ብቻ በፍጹም አይሆንም። ያኛው ሺህ አመት ሊፈልግ፣ ሌላኛው መታረቅ አለበት ተብሎ የሚታሰበው ፈቃደኛ እስካልሆነ ድረስ በፍጹም አይሆንም። ይሄ ደግሞ እኔ ራሴ ወይም ፓርቲ የተሳትፎበት የነበረው ቅድመ ድርድር ውይይት ጥሩ ማሳያ ነው። በሁለት ሺ ሰባት ያ መቶ ፐርሰንት አሸነፍን ካሉ በኋላ ሁለት ሺ ስምንት ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው። ይሄ የህዝብ ቁጣ ሲነሳ ድርድር የሚለውን ሀሳብ እንኳን ራሱ ኢህአዴግ አላሰበም። ሌሎች በሀገር ውስጥም በውጭ የሚያሉ የሀገር ሽማግሌዎች ነው አስበው ያመጡት የነበሩ ያንን የእነሱን ሀሳብ ነጥቆ ራሱ ጠራ። ከጠራ በኋላ ይሄ በአስቸኳይ ጊዜ አዋጅ ምናምን አረጋግቻዋለሁ በሚል መጫወች አደረገው። እንግዲህ የስርአቱ አንዱም የአገዛዙ መጥፎ ባህሪ ማንኛውንም ተቋም ሽምግልና፣ እርቅ፣ ድርድር፣ ሃይማኖት እንደዚህ የሚባሉትን ነገር ሁሉ ድራሻቸውን ያጠፋቸዋል። ቅድም አቶ ግደይ እንዳሉት ከልብ የሆነ ሁነኛ መላ ለመፈለግ የተደረገ ድርድር አይደለም ነው የሚሉት እኛ ማንም ይስራው በነገራችን ላይ ድርድር እኛ ልንጠይቅ እንችላለን። ፓርቲዎቹ ራሳችን ልንጠይቅ እንችላለን። ገዢው ሊጠይቅ ይችላል። ለሀገር የሚያስቡ ሽማግሌዎች ሊጠይቁ ይችላሉ። የትኛውም ጦርነት ራሱ በድርድር ነው የሚያልቀው። ዝም ብሎ በዛው በሜዳ ላይ የሚያልቅ ነገር የለም። ስለዚህ አሁንም የምናምነው እኛ ለየትኛውም ችግር እውነተኛ ድርድር መፍትሄ ሊሆን ይችላል። ይሄን ብለን ገባን። ግን ውጤቱ አረጋግተነዋል ምናምን በሚል እኔ እንደውም እዛ ውስጥ ባየሁት በሁለት ነገሮች እርግጠኛ ናቸው። የገዢው ቡድን አባላት አንድ፣ ከህዝቡ ተከፋፍሏል፣ መቼም ተናቦ ተገጣጥሞ አንድ ላይ ሊወጣ አይችልም። ሁለተኛ ደግሞ አገሪቷ ውስጥ አማራጭ ድርጅት አጥፍተናል የሚል እምነት ያላቸው ይመስለኛል። ስለዚህ በተለይ ከቅርብ ጊዜ ወዲህ የሁለቱ ማህበረሰቦች ከድርጅቶች አስበው ይሆን ወይም ከህዝቡ በመጣው ጫና የአማራና የኦሮሞ ማህበረሰቦች እጅ ለእጅ መያያዝ ያንን የሚኖሩበት የነበረውን ተስፋ ያፈረሰባቸው ይመስለኛል። ነገር ግን አሁን በእኛ እምነት አማራጭ ድርጅት የመፍጠር ህዝቡ የሚያምነው ድርጅት የመፍጠር ሁኔታ ገና አልታየም። ድርድር፣ አቶ ሸዋፍ ጣልቃ ምገባው ያብራሩልኝ ስለፈለግኩ ነው። ድርድር ሲሉ ቋሚ ፓርቲዎችን ወይም ደግሞ የት ያሉትን እንደሚያካትስ ለምን አይነግሩንም? እጭ ያሉ አገር ውስጥ አሉ። አገር ውስጥ ያላችሁ እናንተን ጨምሮ ከመንግስት ጋር እየተደራደራችሁ ነው። ምን ያህል ውጤት እንዳገኘ ወይም እንዳላስገኘ ይነግሩናል። ድርድር ከማ ጋር እንግዲህ እንዳልኩት የሀገር ሽማግሌዎች ድርድሩን ጠርተው ኢህአዴግ እነሱን ገፋ አድርጎ ራሱ ሲጠራ ማንም ይጥራው በሚል ሄድን። ሁሉን አቀፍ ይሁን ድርድሩ የኢትዮጵያ ጉዳይ ይመለከተኛል የሚል ሁሉ ይግባበት፣ እኛ ከህዝቦች ጋር እንወያይ፣ አስቸኳይ ጊዜ አዋጅ ይነሳ። ምክንያቱም በአዋጅ ውስጥ መስራት ስለማይቻል የኮንፊደንስ ቢልዲንግ ሜጀርስ የሚባሉ ይሄ የመተማመኛ የሚሆን ለእውነት ነው። ድርድሩን የፈለገው ኢህአዴግ እንዲል ህዝቡ እንዲቀበለው እስረኞችን ይፍታ የሚል እነዚህን አቅርበን ነበር። አንዱም አልተደረገም። ስለዚህ የውሸት ነው። በነገራችን ላይ ድርድር አልተጀመረም። እኛ ስንወጣ ቅድመ ድርድር ውይይት ነው የነበረው። ያ ቀረ። ምክንያቱም ለውሸት ለሾው ብቻ ለእይታ ብቻ ስለተፈለገ እኛ የዛ አካል አይደለንም። አሁን አሉላ ወደ ዶክተር ብርሃኑ ቀደም ብሎ የተነሱ ሀሳቦችንም ጥያቄዎችንም ከግምት ያስገቡና ዶክተር ብርሃኑ ለውጥ በመፈለግና ዘለቄታ ያለው ሰላም፣ ዴሞክራሲ፣ ብልጽግናን በማስፈን መካከል ወዲያውኑ እንዲመጣ ከሚፈለገው ነገርና ዘለቄታ ባለው ውጤት መካከል አሻሚ ነገር አለና ስለ ድርድር ስለ ሰላማዊ ሂደት ተደጋግሞ ተነስቷል። እርስዎ የሚመሩት ድርጅት ቀደም ብዬ እንደጠቆምኩት እንዲያውም ገዢው ፓርቲ በአሸባሪነት ይፈርጇችኋል። ቁርጥ ባለው አቋም የትጥቅ ትግል አንስታችኋል። ድርድር እንግዲህ የቅንጅትን ዘመንም ሊያስታውስ ይችላል። እርስዎ በዋናነት የተሳተፉበት ሺ ዘጠኝ መቶ ዘጠና ሰባቱ የምርጫ ሂደትም የሚታወስ ነው። የሩቅ ጊዜም ቢሆን ምን አይነት ትርጉም ያለው ድርድር ሊካሄድ ይችላል? ድርድር ከግምት ውስጥ አለ ወይ? ለእናንተ ጥሩ ጥያቄ ነው። አሉላ፣ ወደዛ ስመጣ በመጀመሪያ ግልጽ መሆን ያለበት ነገር አለ። ሁለት ጉዳዮች ናቸው በተያያዥነት የሚቀርቡት። የመጀመሪያው ድርድር ሆነ ጉልበት ሆነ ምን ሆነ መዳረሻው ምንድን ነው? መጀመሪያ ምን ለማድረግ ነው የምንፈልገው ከተቃዋሚዎች ወገን ሆነ ከመንግስት አካባቢ፣ ከህወሓቶች አካባቢ አንድ ለሁላችንም ግልጽ መሆን ያለበት ነገር ያለ ይመስለኛል። መጀመሪያ እንዴት ወደዛ እንሄዳለን ከሚለው ሁለተኛ ጥያቄ በፊት ይህንን ላለፈው ሀያ ስድስት ዓመት የሆነውን ሂደት ከዛም ባሻገር ባለፉት ሁለት ዓመታት፣ ሶስት ዓመታት የሆነውን ሂደት በተለያየ ጊዜ በሰላማዊ መንገድ በምርጫ በምን የተደረገው ያ ሁሉ ሙከራ ሲከሽፍና ወያኔ የለም በጉልበት ከስልጣን የሚነቀንቀኝ የለም ብሎ ሲያስብ ይሄንን አልቀበልም፣ ከዴሞክራሲያዊ ስርዓት ውጭ የሚያኖረኝ ስርዓት አልፈልግም ብሎ ወደ ተለያየ የትግል አቅጣጫ የሄደውን ሂደት በደንብ ለተመለከተ አንድ ነገር ላይ የደረስን ይመስለኛል። ይኸውም ከአሁን በኋላ በኢትዮጵያ ውስጥ ሰላምና መረጋጋት አብሮ መኖር የሚቻለው መዳረሻችን ኢትዮጵያ ውስጥ ሊፈጠር የሚገባው ስርዓት። ቅድም የሸዋስ እንዳለው፣ እውነተኛ ዴሞክራሲያዊ ስርዓት በሕዝብ የተመረጠ ብቻ አገር ሊያስተዳድር የሚችልበት፣ ከዛም ባሻገር ደግሞ መሰረታዊ የዴሞክራሲያዊ እሴቶች የሚባሉት ይህ ከመናገርና ከመጻፍ ከመሰብሰብ መብቶች ባሻገር የመደራጀት በሀገሪቱ ውስጥ ነጻ የሆኑ እነኚህን ዴሞክራሲያዊ ተቋማት ሊያቆሙ የሚችሉ ተቋማት መኖር ወዘተረፈ። በዛ ላይ ምንም አይነት ብዥታ የሌለበት ሁኔታ መፈጠር አለበት። ለወያኔዎችም ደግሞ ግልጽ ሊሆንላቸው የሚገባው አይ ወደ ድርድርም ለመሄድ እኮ መጀመሪያ በዛ ላይ ግልጽ መሆን ያለብህ ይሄ እንደ ወትሮው በጉልበት ጨፍልቀን ኦር አሳርፈን ጊዜያዊ ለውጦች እንትን እያደረግን አንድ ሰው እየቀየር ይለዋለ የሚለው ነገር በፍጹም የማይሰራ እንደሆነ የኢትዮጵያ ህዝብ ካሁን በኋላ ሌላ ምንም አይነት አማራጭ እንደማይቀበል ያን መዳረሻ ለመድረስ ደግሞ መከፈል ያለበትን ማናቸውንም ክፍያዎች ለመክፈል የተዘጋጀበት ደረጃ ላይ መሆኑን መረዳት በጣም በጣም አስፈላጊ ይመስለኛል። እሱን ስትረዳ እና በዛ ላይ ደግሞ ግልጽ የሆነ አቋም መኖሩ ከታወቀ በኋላ የሚቀጥለው ጥያቄ ነው ቅድም ግደይ ሊመልስ የሞከረው ይሆም እንዴት ነው ወደዛ የምንሄደው የምንሄድበት መዳረሻ ላይ ስምምነት ካለ እንዴት ነው ወደዛ የምንሄደው የሚለው በጣም ከባድ አይመስለኝም። እኔ እስከማውቀው ድረስ በኢትዮጵያ ውስጥ ከወያኔዎች በቀር ኢትዮጵያን ወደ ዴሞክራሲያዊ ስርዓት ለማሸጋገር በሚደረግ እንቅስቃሴ በድርድር በውይይት ደረጃ በደረጃ በሚደረ መደረጉን የሚቃወም መሳሪያ እንኳን የታጠቀ ድርጅት ያለ አይመስልም። በመሳሪያ የታጠቁት እንኳን ድርጅቶች እኮ አቅቶናል፣ ሌላ መንገድ አልሆነም ብለው እዛ ውስጥ ገቡበት እንጂ የእኛ መቼም ኦብቪየስ ነው። መሳሪያን በሚመለከት ራስን የመከላከያ መንገድ አድርጎ እየመጣ እንጂ እንደ ወያኔ በጉልበት ደግሞ ስልጣን ይዘን ከዛ በኋላ እንደገና እንደ ወያኔ በጉልበት ሀገር እንገዛለን ብሎ የሚያምን በአሁኑ ጊዜ በዛሬ ዘመን አለ ብያላል። ስለዚህ በመጀመሪያ ግልጽ መሆን ያለበት መዳረሻችን ላይ ግልጽ እንሆን፣ ወያኔዎችም ጭንቅላት ውስጥ ግልጽ መሆን አለበት ይሄ ድርድርም እንዲሰራ ወያኔዎች በደንብ ሊረዱት የሚገባው ከአሁን በኋላ እንደ ከዚህ በፊቱ ሰው ረግጠው እንደ በፊቱ አሁን ዛሬ ያወጡት መግለጫ ላይ የምታየው እኮ ነው፣ ከዚህ በፊት የነበረንን ስትራቴጂና አቋም ይዘን እንቀጥላለን። እንደዛ ብለህ የሚፈጠር ሰላም በፍጹም ሊኖር አይችልም። መጀመሪያ መረዳት ያለባቸው በመንግስትም፣ በአለም አቀፍ ማህበረሰቡ፣ በአጠቃላይ በህዝቡም ውስጥ ያለው ህዝቡ በቃይ ብሏል ከዲሞክራሲያዊ ስርዓት ውጪ በፍጹም ሌላ ስርዓት እንደማይቀበል ግልጽ ይሆን ነው። ያ ከሆነ በኋላ የሚቀጥለው እሺ፣ እዛ እንዴት እንሄዳለን? ወደዛ ለመድረስ መሆን ያለበት ምንድን ነው፣ ወደዚያ ለመሄድ መሆን ያለበት ምንድን ነው ሲሉ አጽንኦት ለሰጡበት ጥያቄም ዶክተር ብርሃኑ በበኩላቸው ይበጃል የሚሉትን መንገድ ይፈንጥቃሉ። አድማጮች ታዲያ ደጋግመን እንደጋበዝ ነው ውስጥ በያላችሁበት እርስ በእርስ በዋና ውባይ ነጥቦች እና ሌሎች አነጋጋሪ ጭብጦች ዙሪያ ትወያዩ ዘንድ በድጋሚ እንጋብዛለን። ለራዲዮ መጽሔት የአገር ጉዳይ ፕሮግራም ስትሉም አስተያየቶቻችሁን ላኩልን እናስተናግዳለን። ለአሁኑ ግን ከሶስቱ የተቃዋሚ ፖለቲካ ፓርቲ ተጠሪዎች ከአርበኞች ግንቦት ሰባት ሊቀመንበርና የኢትዮጵያ ሀገራዊ ንቅናቄ ምክር ቤት የጋራ ሊቀመንበር ተር ብርሃኑ ነጋ፣ ከሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋና ከኢትዮጵያ ሕዝብ የጋራ ትግል ሸንጎ ጸሐፊ አቶ ግደይ ዘርአሲዮን ጋር የጀምርነውን ውይይት ሰፋ ያለ ቀሪ ክፍል በመጪው ተከታታይ ፕሮግራሞቻችን እናቀርባለን። ከገዢው ፓርቲ ኢህአዴግም ሆነ በቅርቡ የአመራር ለውጥ ካካሄደው ህወሓት መሪዎች በነኚሁ ጭብጦችና ተመሳሳይ አገራዊ ርዕሶች ዙሪያ ከቀናን ጋብዘን እናነጋግራለን። ለአሁኑ በድጋሚ ተወያይ እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን። sa